ዛሬ የኦብነግ ሰራዊት ከአስመራ ተነስቶ ኢትዮጵያ ገብቷል። ሰሎሞን አባተ ተከታትሎታል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባ ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግሥት የሀገሪቱን ሕገ መንግሥት እንደሚያከብርና የኦጋዴንን ችግር ከስረ መሠረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሔ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። ዛሬ ረፋዱ ላይ የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አይሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሀሩን ማሩ ነግረውታል። በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግሥትና ሕዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለሥልጣናት የሞቀ አቀባበል ተደርጎላቸዋል። ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ብለውታል አቀባበሉን። ዛሬ ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት ሰላሳ አራት ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሔ እስኪገኝ ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል። ግን ዶክተየ ህዝባችን ሰላም ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ የተጓዘች በመሆኗ የክልሉ መንግሥት በሶማሌ ሕዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ሕዝብ ተመልሶ ይዋሃዳል። አስተዳደሩና ኦብነግ እጅ ለእጅ እያያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደ ኋላ ጥለነዋል። ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሞዓሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር። የሰላም ድርድር መስሎች አሉ ወይም ዘሬዎች አሉ እና ዝም ብሎ ተመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥር አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁነ መፍትሄ እንዲገኝነት

የኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሦስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሠራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር። የኢትዮጵያ ስጋት አንዱ በውጭ ስጋት በሶስት አቅጣጫ ነው። ስጋት ያለው በኢትዮጵያ በኩል አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ ኦብነግ የሶማሌ አክራሪ ድርጅት ዌስተን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባሬ ጋር ሆኖ ኢትዮጵያን የወጋ ታላቁ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተን ሶማሊያ ሊበሬሽን ፍሮንት ከእነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ ዓላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በመንገጠል በሁሉም አንጻር በጥንቃቄና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር። አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ሀይል ሆኗል። ይህን እንዴት ያዩታል እርስዎ? ይህም በግልጽ መናገር ስህተት ነው። እሱም ብቻ አይደለም የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሳ የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም። ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ። በኢትዮጵያዊነት ጥያቄ ላይ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው? አቶ ሰለሞን፣ በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡ የራሱን እድል የራሱ እንዲወስንና ህዝቡ ተጠይቆ ድምፅ ተሰጥቶ ኢትዮጵያውንን ካለ እኛም ችግርን ጉዳይ እና ህዝቡ እንድጠየቅ እዚጉ እግል እንዲሰጠው ከአቦች ነበረው ወይም ብዙ ጊዜዎች በመገናኛ ዘዴዎች ጥያቄዎች አሉ፣ ቅሬታዎች አሉ፣ ተጨቆናል፣ ተረግጠናል ከተለያዩ ኢትዮጵያ አገዥ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኝ ነው እንጂ የግል ከያዙ ከወሰነና የኢትዮጵያ አካል እንሆናለን ብሎ ካል እኛ እንደ ድርጅት ምንም አይነት ችግር የለብን እንቀበላለን። ዙ ከተቀበለ እና አሁን እንደሚታወቀው ሰፊ ዲሞክራሲ ይሰፈናል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታይበት ጉዳይ ስለሆነ ህዝባችን ደግሞ ይህንን ኢትዮጵያ የሚሰፈነው ዲሞክራሲ የተሰፈነው ያሽ ናናት አንድ አካል በመሆን ችግር አላላቸው። ይህን ነው እኛ ብለን ና ነው እንጂ ይገነጠል ወደ እንትን ሲገነጠል ብለን ይሄ ፖለቲካ ደግሞ የሚያዋጣ እና እራሱ የራሱን ግን እንዲጠየቅና የራሳቸውን እንዲወስኑ ነው ዋና አላማቸው እና ይህንን አሁን መልስ ምብኝለት ይመስለኛል። አቶ አብይ አህመድ ይህንን አሁን የተናገሩት የተለያዩ ንግግሮች ስናዳምጥ ና ስንከታተል ችግሩ በቀላሉ ሊፈታ ይችላል ብለን ነው ይህንን ተግባራዊ ከሆነ ነው ለወረፊቱም አብረ መኖርና ሰላም እንዲሰፍን የሚደረግበት ሁኔታዎች የሚመቻቸው ስለሆነ ህዝቡ ራሱ ካልተረገጠ ካገኘ ዲሞክራሲ ካገኘ ግን ጀምሮ እስከ ዛሬ ድረስ ምንም ስላቸው ምክንያቱም ከሰሜን ይመጣ የነበረው ጦር

ምተው ህዝቡ ነው የምተው። ይህ ህዝብ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወስን ነው ዋና አላማቸው። በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ሻለቃ ዳዊት የቀድሞው ዲፕሎማትና የመንግስት ባለሥልጣን አሁን የግጭት ጉዳዮች ተንታኝና መፍትሔ ተቋሚ ተነስ፣ ግደለው፣ ቁረጠው፣ አጥፋ፣ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው። እንደ ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈላጊ ነው ብለው ያምናሉ። እሺ፣ አሁን ለምሳሌ ኦብነግን ግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንትና እስከ ትላንት ወዲያ ጽሁፋቸው ጉግል ቢደረግም ይታያል፣ በየቦታው በየቦታም ይወጣል። ኢትዮጵያ ኮሎኒያሊስት ነች ኢትዮጵያ ጨቁነናለች፣ ከኢትዮጵያ ነፃ መውጣት አለብን፣ ትግላችን የነፃነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። መቶ ሀምሳ ሺህ ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ነው ያልቻለ በአንድ ጽሁፍ ላይ ማስረጃውን አቅርብ ያለውኝ። ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም። ከአፋቸው ይናገሩት እንጂ የጽሁፋቸው በሞላ የሚያሳየው ይሄንን። ስለዚህ ይሄ በኮንዲሽን መግባት ያለበት አለቅድመ ሁኔታ ሊገቡ አይችሉም። ኢትዮጵያ ውስጥ ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያውያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው። በእርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ አይደለሁም ያሉ እነሱ ናቸው እኮ ኢትዮጵያዊ አይደለህም፣ አይደለሁም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ? አትችልም። የትም ሀገር አይደረግም እንጂ የት ሀገር ይደረጋል? ኢትዮጵያዊ አይደለሁም ያሉት እነሱ ናቸው። ኢትዮጵያዊ አይደለንም፣ እኛ ሶማሌ ነን። የሶማሌ ሪፐብሊክ በአንድ በኩል ከታላቀ ሶማሊያ ጋር ወይም ደግሞ ኦጋዴን የብቻው የራሱ ሪፐብሊክ ኦፍ ኦጋዴን ብለው አቋቁመዋል እነሱ የነሱ በእነሱ እኮ ንግግር ነው እንጂ በእኛ ንግግር አለ የምንይዛቸው ራሳቸው በአውጡት መግለጫ ይሄን ብላቸዋል ይሄን አቋም ትታቸዋል አይባልም ስለዚህ ኢትዮጵያዊ አይደለሁም ምንም ምስክር አያስፈልገውም በኢትዮጵያዊነት ምስክር አያስፈልግም ኢትዮጵያዊ ነገር በኢትዮጵያዊነት ማለት የፈለግከውን ነገር መናገርና የፈለግከውን ማድረግ በኢትዮጵያ ህዝብ ላይ ጦርነት ማወጅ አይደለም ስለዚህ የእርስ አቋም ኢትዮጵያዊ አይደለሁም ብሎ የሚያውጅ ኃይል፣ ኢትዮጵያ በምትባለው ሉዓላዊ ሀገር ግዛት ውስጥ ገብቶ የፖለቲካ እንቅስቃሴ ማድረግ ሊፈቀድለት አይገባም ነው። ኢትዮጵያ አይደለም፣ ኢትዮጵያ አይደለንም ያሉ፣ ኢትዮጵያ አይደለንም ካሉ እንዴት ሊሆን ይችላል? ኢትዮጵያዊ አይደለሁም ያለ ግለሰብም ሆነ ድርጅትም ኢትዮጵያ ውስጥ ገብቶ እንደፈለገው ሊንቀሳቀሳል። የኢትዮጵያዊነት መብቱን ራሱ አጥቷል፣ ሕጋዊ መብቱን አጥቷል። ምክንያቱም ኢትዮጵያዊ አይደለሁም ብሏል። ኢትዮጵያዊነት የተሰጠው ለኢትዮጵያውያን ብቻ ነው። አይደለም እንዴ? የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር።